የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ መጋቢት 22011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን ጀመርን። ዶክተር አብይ አህመድ በሊቀመንበርነት በሚመሩት የኦሮሞ ዲሞክራሲያዊ ፓርቲ እና ምክትል ጠቅላይ ሚኒስትር ደመቀ መኮንን በሚመሩት የአማራ ዴሞክራቲክ ፓርቲ መካከል ልዩነት አለ? ጠቅላይ ሚኒስትር አብይ ተጠይቀዋል። አቶ እስክንድር ያነሱ ጥያቄ ኦዲፒ በይመለከት እና አዲፒ በይመለከት ልዩነት አለ ወይ፣ ወይም ለውጡን በይመለከት አዲስ ነገር አለ ወይ ላሉት አጭሩ መልስ ምንም ነገር የለም። ኦዲፒ እንዳጋጣሚ ሆኖ እስከዛሬ ግማሽ ቀን ድረስ ላለፉት ሶስት አራት ቀናት ጠንከር ያለ ግምገማ ሲያደርግ ነው የቆየ። በሙሉ ዘገባ ይዘን እንመለሳለን። በሌላ ዘገባ በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም በቅርስነት የተመዘገበው የሰሜን ተራሮች ብሔራዊ ፓርክ የሰደድ እሳት ተነስቶበታል። ዝርዝሩንም ይዘን እንመለሳለን። ሌሎች ለምሽቱ ያዘጋጅናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁ እንቆያለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ከሮበርት ሙለር ልዩ ምርመራ ውጤት በኋላ ፕሬዚዳንት ዶናልድ ትራምፕ የፖለቲካ ተሳትፏቸው መጨመሩ ተገለጸ። ዲሞክራቶች ግን ትራምፕን በመጪው 2020 ምርጫ በማሸነፍ ላይ ነው ኃይላቸውን እያስተባበሩ የሚገኙት። በጠቅላይ አቃቢ ሕጉ ዊልያም ባር የማጠቃለያ ሪፖርት መሠረት የ2016ቱ ምርጫ ፕሬዚዳንት ዶናልድ ትራምፕ ዘመቻ ውስጥ የሩሲያ ጣልቃ ገብነት አለመኖሩን የሮበርት ሙለር ምርመራ ሳይቷል። ይሁንና ፕሬዚዳንት ትራምፕ የሩሲያን የምርመራ ሂደት ለማደናቀፍ ጣልቃ ይግቡ አይግቡ የሙለር ሪፖርት ውሳኔ ላይ አልደረሰም። ጠቅላይ አቃቢ ሕጉ ዊልያም ባር እንዳስረዱት የሙለር ሪፖርት ፕሬዚዳንቱ ወንጀል ፈጽሟል ብሎ ባይደመድምም ነፃ ናቸውም አላለም። ባለፈው መጋቢት አንድ የተከሰከሰው የኢትዮጵያ አየር መንገድ ቦይንግ 737 ማክስ ኤት አውሮፕላን አደጋ ከመድረሱ በፊት ተጨማሪ የግፊት ኃይል መስጫው በርቶ ወይም እየሰራ እንደነበር አንድ የአሜሪካ ታዋቂ ጋዜጣ ምንጭ ጠቅሶ ዘገበ። ዘ ዎል ስትሪት ጆርናል የተሰኘው ጋዜጣ ዛሬ አርብ እንዳወጣው ዘገባ ከሆነ በቅድመ ምርመራው ወቅት የነበሩ ምንጮች ውጤቱ ሲገለጽ በስፍራው ተገኝተው ገለጻ ተደርጎላቸዋል። ከቦሌ ዓለም አቀፍ አውሮፕላን ጣቢያ በተነሳ በስድስት ደቂቃ ውስጥ ቢሾፍቱ አካባቢ በተከሰከሰው በዚያ አውሮፕላን ውስጥ የነበሩ ስምንት የአውሮፕላኑ ሰራተኞችና አንድ መቶ አርባ ዘጠኝ መንገደኞች በሙሉ ሕይወታቸው ማለፉ ይታወሳል። የኢትዮጵያ አደጋ ባለፈው ጥቅምት ወር የኢንዶኔዥያ ውስጥ ተመሳሳዩ ሰባት ሰላሳ ሰባት ማክስ ኤት አውሮፕላን በተነሳ በጥቂት ደቂቃ ውስጥ ተከስክሶ ለ189 ሰዎች ሞት ምክንያት ከሆነው ጋር ተመሳሳይ መሆኑም ታውቋል። በኢንዶኔዥያው ምርመራ ያነጣጠረው እንደ ኢትዮጵያ ሁሉ የአውሮፕላኑ ተጨማሪ የግፊት ኃይል መስጫ በርቶ ወይም እየሰራ እንደነበረ ታውቋል። የአውሮፕላኑ አምራች ቦይንግ ፋብሪካ በዚህ ሳምንት መጀመሪያ ገደማ እንዳስታወቀው ቦይንግ 737 ላይ ያለውን ተጨማሪ የግፊት ኃይል መስጫ ሶፍትዌር ደረጃ ከፍ ለማድረግ የጀመረውን ስራ በማጠናቀቅ ላይ ይገኛል። በተጨማሪ ኢትዮጵያ ውስጥ ከወደቀው ከዚህ አውሮፕላኑ ጋር በተያያዘ እዚህ ዩናይትድ ስቴትስ ውስጥ በሚገኝ አንድ የፌዴራል ፍርድ ቤት ትላንት ሐሙስ ክስ መመስረቱ ታውቋል። ይህ ክስ በኢትዮጵያ አደጋ ባጣው የሩዋንዳ ዜጋ ጃክሰን ሙሴኒ ቤተሰብ የተመሰረተ እንደሆኑም ታውቋል። ቤጂንግ ውስጥ ጉብኝት ላይ የሚገኙት የዩናይትድ ስቴትሱ የገንዘብ ሚኒስትር ስቴቨን መንቺን ከቻይናው ምክትል ጠቅላይ ሚኒስትር ሊውሄ ጋር ፍሬያማ ያሉትን ውይይት እንዳካሄዱ ዛሬ በትዊተራቸው አስታወቁ። ምክትል ጠቅላይ ሚኒስትር ሊውሄ በቀጣዩ ሳምንት ወዲህ ወደ ዋሽንግተን እንዲመጡና ይህን ጠቃሚ ውይይታችንን እንድንቀጥል ጋብዣለሁም ብለዋል መንቺን። የሁለት ወገኖች ውይይት ምናልባትም አንዱ አገር በሌላኛው አገር ላይ ከስምንት ወራት በፊት የጣለውን መጠነ ሰፊ ቀረጥ ለማቃለል እንደ አዲስ ስምምነት አንድ አዲስ ስምምነት ያመጣ ይሆናል ተብሎ ታምኗል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀብሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። ጋቢና የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪዮኤ የዝግጅታችንን ነው። ወደ ቀዳሚው ዘገባችን እንለፍ። ባለፈው አንድ ዓመት ፖለቲካችን ከተራ ነገር እስከ ከፍተኛው ድረስ ለውጥ አምጥቷል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ትላንት ለጋዜጠኞች በሰጡት መግለጫ ከእውነት የራቁ ያሏቸውን የማህበራዊ ድረገጾች መረጃዎች ተችተዋል። በኦሮሞ ዴሞክራሲያዊ ፓርቲ እና በአማራ ዴሞክራሲያዊ ፓርቲ መካከል ልዩነት አለመኖሩንም ጠቅላይ ሚኒስትሩ ጠቅሰዋል። አዲስ አበባን በተመለከተ ከፓርቲያቸው ኦዴፓ አንጻር የሚሰራጩ መረጃዎችን አጣጥለዋል። የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ ሰጥተውት የነበረው አስተያየት በተሳሳተ መንገድ መተርጎሙንም አብራርተዋል። እስክንድር ፍሬው በተከታዩ ዘገባ ዝርዝሩን ይዞታል። ቪኦኤ አቶ እስክንድር ያነሱ ጥያቄ ኦዲፒን በሚመለከት እና አዲፒን በሚመለከት ልዩነት አለ ወይ ወይም ለውጡን በሚመለከት አዲስ ነገር አለ ወይ ላሉት አጭሩ መልስ ምንም ነገር የለም። ኦዲፒ እንዳጋጣሚ የሆነው እስከዛሬ ግማሽ ቀን ድረስ ላለፉት ሶስት አራት ቀናት ጠንከር ያለ ግምገማ ሲያደርግ ነው የቆየ። በዚህ ግምገማ የታዘነው ነገር ከምን ጊዜውም በላይ በሰራነው ጉዳይ ሳንረካ ወደፊት ተጨማሪ ስራዎች መስራት ይኖርብናል የሚልና ታሪካዊ ኃላፊነት በልኩ ልንወጣ ይገባል የሚል አጠቃላይ ሀሳብ ያለው ግምገማ በጣም ጠቃሚ ግምገማ የነበረ፣ አንድነታችንም ከምን ጊዜውም በላይ ተጠናክሮ የወጣበት ነው። አዲፒ ጋር በሚመለከት ትንሽ ታሪካዊ ዳራውን ለማሳየት በመጀመሪያ ደረጃ ኦዲፒ እና አዲፒ ከመባላቸው በፊት ወይም ኢሂደን እና ኦፒዲዮ ከመባላቸው በፊት እነዚህ ሁለት ፓርቲዎች እርሿቸው አንድ ነው። ኢሂደን ተብለው ለኢትዮጵያ ሕዝብ በጋራ የሚሰሩ ሰዎች የመሰረቱት ፓርቲ ነው። በኋላ በአዴን እና ኦፒዲዮ ሆኖ የወጣ ረዥም ዘመን አብሮ በመታገል ችግሮች ለማየት የተሻለ ልምምድ አላቸው። ከዚያ ባሻገር በተደጋጋሚ እንዳነሳሁት ሁለቱ ሕዝቦች ደግሞ በብዙ ምክንያት በጂኦግራፊ በመዋለድም አብሮ በመኖርም የተዋህሉ ህዝቦች ናቸው። አሁን ጉዳዩ የአዲፒ እና የኦዲፒ ጉዳይ ሳይሆን የዚችን ታላቅ ሀገር ሉና ለማስቀጠል ሁሉም የፖለቲካ ፓርቲ በኃላፊነት ስሜት በጋ መስራት ይገባቸዋል። ኦዲፒና አዲፒ በሚመለከት ግን በአዲፒ ውስጥ ልክ እንደ ኦዲፒ ልክ እንደ ኦዲፒ ካለምንም ችግር ቁጭ ብዬ እንደ አዲፒ ሴንትራል ኮሚቴ መናገር ያሻኝን ሂስ ማቅረብ የምችልበት ፓርቲ ነው። በአዲፒ እና በኦዲፒ መካከል በፖለቲካ ሀሳብ እንደፈለግን ለመነጋገር እውነት ለመናገር ምንም አይነት ድንበር ምንም አይነት ድንበር የለም። ይህንን ግንኙነት በኢህአደግ አባል ደረጃ ብቻ ሳይሆን ከሌሎችም ጋር ማድረግ እንፈልጋለን። ይህ እንደተጠበቀ ሆኖ ይሄ የመልአክቶች ስብስብ አይደለም። አልፎ አልፎ ከኦዲፒም ከአዲፒ ያልተመቻቸው ሰዎች የሆነ ነገር ሊናገሩ ይችላሉ። በለመድነው መሰረት ትክክል ነው ወይ አለ ወይ ነገር ለምን እንገማገማለን ሂስ አቅርበን እንተራረማል። ከዚህ የተረፈ የሚያሰጋ አንዳች ነገር በአዲፒናዎች መካከል የለም። ግን ለመምዳችን ደካማ ስለሆነ ሰው ቶሎ ብሎ ወደ ልዩነት ይወስደዋል። በጣም በቅርበት በምክክር ነው በጋራ የምንሰራው፣ ወደፊትም ይሆ ይቀጥላል። ሁለት ሰዓት ከ15 ደቂቃ አካባቢ በፈጀው ጋዜጣዊ መግለጫ በንፅጽር የአዲስ አበባን ጉዳይ ያህል ተደጋግሞ የተነሳ ጥያቄ የለም። የከተማዋ ነዋሪ ላልሆኑ ከኦሮሚያ ክልል የመጡ ሰዎች መታወቂያ ተሰጥተዋል ከሚለው ጀምሮ በተለያየ መንገድ ሲሰራጩ የነበሩ የተለያዩ መረጃዎችን አስመልክተው ለቀረቡ ጥያቄዎች ነው ምላሽ የሰጡት መታወቂያን በሚመለከት እና ሰፋ ሲል የአዲስ አበባን ዲሞግራፊ ለመቀየር ኦዲፒ ስራ የሚል ሀሳብ በሚመለከት በመጀመሪያ ደረጃ መታወቂያ ውሸት ነው በአዲስ አበባ ከክፍለ ከተማ በላይ ባሉ ኃይሎች ግምገማ አካሄደን ነበር በቅርቡ እውነት ከሆነ ብለን በመሰረቱ ውሸት ነው ሀሳቡ ሁለተኛው ግን ስትፈልጉ የፌዴራል መንግስት ተዳክሟል አቅም የላችሁም ማለት ነው። ሀሳቡ በሌላ መንገድ ደግሞ በጣም ሶፊስቲኬትድ የሆነ ኢንጂኒሪንግ ማድረግ ትችላላችሁ የሚል የሚቀረን ሀሳብ አዲስ አበባ ውስጥ አሁን ያላትን ማንነት እቺ ከተማ ለመያዝ 125 ዓመት ነው የፈጀባት። ከተቆረቆረች 125 ዓመት በተለጣጠፉ ነገሮች ነው የአሁን ማነቷን የያዘችው። እኔ አንድ ዓመት ሳይሞላ ያንን ነገር መቀየር የሚያስችል ብቃት ካለኝ የኢትዮጵያ ችግር ገደል ገባ ማለት ነው። በአንድ ዓመት ይህንን ጉዳይ ወደሚባለው ደረጃ መቀየር ቀላል ነገር ተደርጎ መወሰድ የለበት። ቢታሰብ ቢፈለግ እንኳን እንዲሁም ዝም ብሎ በዋዛ የሚደረግ አድርጎ ማሰብ ተገቢ አይደለም። የክልሉ ከተሞች ከሶማሌ ክልል የተፈናቀሉ ዜጎችን በኮታ ወስደው ድጋፍ እንዲያደርጉ የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ ሲሰራ የቆየበትን ሁኔታም አብራርተዋል። ጠቅላይ ሚኒስትሩ በአዲስ አበባ ድጋፍ እንዲደረግላቸው የተወሰነውን እነዚህኑ ዜጎች አስመልክቶ የኦሮሚያ ክልል ርዕሰ መስተዳደር አቶ ለማ መገርሳ የሰጡት አስተያየትም በተሳሳተ መንገድ መተርጎሙን ነው የጠቀሱት። ያኔ የኦሮሞ ሰዎች ከሶማሌ ሲፈናቀሉ ዘር ሳይለይ አብሮት የቆመ ኦሮሞ ብቻ ሳይሆን መላ ኢትዮጵያ። እነሱን ጉዳይ ተፈናቃዮቹ ያቁታል። ማን ሰራላቸው፣ ማን ደቀለባቸው ያቁታል። በጋራ ያደረግነው ጉዳይ ያኔ ጥቂት ምናልባት ስድስት ሺህ እርግጠኛ አይደለሁም፣ ለአዲስ አበባ የተሰጠ ኮታ ያለ ይመስለኛል። አዲስ አበባም ልክ እንደ ሌሎች ከተሞች እነዚያን ተፈናቃዮች ቆርቆሮ ቤት ሰርቶ እንዲያስቀምጥ፣ ያን በሚመለከት በኋላ ከተማ ጋር ተያይዞ ለተነሳው ጥያቄ ምላሽ ሲሰጡ የኦሮሚያ ክልል ርዕሰ መስተዳደር ሮንግሊ የተወሰደውን ሀሳብ አሁን እዚህ መግለጥ የምፈልገው ኦዲፒ የሚታገለው አርብቶ አደር ኦሮሞዎች፣ አርሶ አደር ኦሮሞዎች ከተሜ እንዲሆኑ ነው። እዚህ ጋር ጥያቄ ያለው ሰው ካለ መነጋገር ይቻላል። አዲፒ የሚነጋገረው አርሶአደር አማሮች ከተሜ እንዲሆኑ ነው። ቲፒኤልኤፍ የሚታገለው አርሶአደር ትግራዮች ከተሜ እንዲሆኑ ነው። የሶማሊያ የአፋር ፓርቲዎች የሚታገሉት አርብቶ አደር ዜጎቻቸው ከተሜ እንዲሆኑ ነው። ምን ማለት ነው? በአቅራቢያቸው ጤና ጣቢያ እንዲኖር መንገድ እንዲኖር ስልክ እንዲኖር በቀላሉ የሰለጠነ የአኗኗር ስርዓት እንዲኖራቸው ማስቻል። ይሄ የሁሉም ፓርቲ አላማ። ብዥታ አያስፈልግም እዚህ ጋር። ዳ እንክሉድ ኦሮሞ ማለት ነው። አንድ ሁለተኛ፣ ኦሮሚያ አዲስ አበባ ብቻ ሳይሆን በሁሉም ከተሞች ኦሮሚያ ውስጥ ባሉ ከተሞች። ብዙ ጊዜ አዲስ አበባ ይነሳል። ግን ጅማም ብንሄድ ነቀምትም አምቦም ብንሄድ ኦሮሞ ብቻ አይኖርበትም። በርካታ ጉራጌዎች፣ አማራዎች፣ ትግሬዎች የተለያዩ ብሔር ሰዎች ይኖሩበታል። ወደ ውጭ እየወጣ ከብት እያረባ ወይም እያረሰ የሚኖረውን ሰው የአኗኗር ዘዬውን መቀየር ያስፈልጋል የሚል የድርጅታችን ጽኑ አቋም። ያ ማለት ግን ኦሮሞም ከተመ እያደረግን ሌሎቹን ደሞ አርብቶ አደር እና አርሶ አደር ማድረግ ነው የሚል ሀሳብ ግን ኦዲፒ የለውም በፍጹም የለው። አንዳንዱን ነገር በተንሻፈፈ መንገድ ማየት ተገቢ አይደለም። ፖለቲካ ሴንተር ነው ከተማ የሀብት ሴንተር ነው፣ የእውቀት ሴንተር ነው። ህዝቦቻችን እያሰለጠን ማድረግ አለብን የሚለው ሀሳብ የድርጅታችን አቋም ነው። አዲስ አበባ ላይ ኦሮሞ እያበራከትን ሌላውን ማሳነስ የሚል ጉዳይ ግን አስበንም አናቅም፣ አድርገንም አናቅም፣ ወደፊትም አናስብ። ለምን እንደሚታሰበው ቀላል ጉዳይ ስላልሆነ ማለት ነው። ጠቅላይ ሚኒስትር አብይ አህመድ ፖለቲካው ባለፈው አንድ ዓመት ለውጥ ማምጣቱን ያስረዱትም በአዲስ አበባ ከነበረው ሁኔታ በመነሳት ነው። እንግዲህ የሰው ልጅ የማስታወስ አቅሙ ውስን ነው። ከሰማው ካየው 80 ፐርሰንት ገደማውን ቶሎ ይዘነጋል። የዛሬ ዓመት አዲስ አበባ ታዋቂ ዘፋኞች ለአድናቂዎቻቸው ዘፈን መዝፈን የማይችሉባት ከተማ ነበረች። ሌላውን ፖለቲካ ንተው ማለት ነው። ዘፋኞች በአንድ አዳራሽ አድናቂዎቻቸውን ሰብስበው መዝፈን የማይችሉባት ከተማ መሆኗ ተረስቷል። ይሄ ተራ ነገር ነው። ከዚያ ሲሻገርስ ታሳሪዎች ወንድም ታስሮበት እህት ታስሮበት በየፖሊስ ጣቢያው እያንኳኳ ታስሮብኛልና እዚህ ነው ወይ ብሎ የታሰረበትን ቦታ ለማወቅ የሚንከራተት ኢትዮጵያ ቁጥር ቀላል አልነበረ። የታሰረበትን ካወቀ በኋላ በፈለገው ሰዓት ሄዶ ታሳሪ ማረሚያ ቤት መጎብኘትም ቀላል አልነበረ። ኦንሌፍ አፈሙዝ አዘቅዝቆ ኦንሌፍ አፈሙዝ አዘቅዝቆ ኢትዮጵያ ውስጥ ይገባል የሚል ሀሳብም የሕልም መክል ሩቅ ነበር። ፖለቲካችን ከተራ ነገር ጀምሮ እስከ ከፍተኛ ነገር ከፍተኛ ለውጥ አምጥተዋል ማለት ነው። አመሰግናል። ጠቅላይ ሚኒስትር አብይ አህመድ በዚሁ ጋዜጣዊ መግለጫ በሌሎች ልዩ ልዩ ርዕሶች ላይ ለተነሱ ጥያቄዎችን ምላሽ ሰጥተዋል። በሌላ ዘገባ እንመለስበታለን። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በአማራና በኦሮሚያ ክልሎች መካከል የሚከሰቱ ግጭቶችን በዘላቄታዊነት ለመፍታት የሚያስችል የሁለቱ ክልሎች የጋራ ኮሚቴ ተቋቁሟል። ለክልሎቹ አመራር አባላት መካከል የተፈጠረ አለመግባባትም የለም ሲሉ የክልሎቹ የአስተዳደርና ጸጥታ ባለስልጣናት ትናንት ባህር ዳር ላይ በጋራ በሰጡት ጋዜጣዊ መግለጫ ተናግረዋል። አስቴር ምስጋናው ተጨማሪ አላት። የአማራ ክልል ሰላምና ደህንነት ግንባታ ምክትል ቢሮ ኃላፊ ኮሎኔል አለበላ ማረና የኦሮሚያ ክልል አስተዳደርና ጸጥታ ጉዳዮች ምክትል ቢሮ ኃላፊ ኮሎኔል አበበ ገረሱ በባህር ዳር ከተማ በሰጡት ጋዜጣዊ መግለጫ በአማራና በኦሮሚያ ክልል አዋሳኝ አካባቢዎች የሚስተዋሉ የጸጥታ ችግሮችም በዘላቂነት ለመፍታት ከሁለቱም ወገኖች የተውጣጡ የጋራ ኮሚቴ ማቋቋማቸውን ነው የተናገሩት። በዚህ ላይ ታዲያ በአሁኑ ሰዓት በአማራና በኦሮሞ አመራሮች መካከል አለመግባባት ተከስቷል የሚባል ወሬ አለ ተብሎ ከጋዜጠኞች ለተነሳላቸው ጥያቄ ወሬው ከእውነት የራቀ ነው፣ አመራሩም ሆነ ሕዝቡም ትላንት በጋራ ይሰራል፣ ዛሬም እየሰራ ነው ያሉት የኦሮሚያ ክልል አስተዳደርና የጸጥታ ጉዳዮች ምክትል ቢሮ ኃላፊ ኮሎኔል አበበ ገረሱ ናቸው ምናልባት መግለጫዎች ሲሰጡ ሰዎች የራሳቸውን ከውስጥ እየወሰዱ ለግጭት ፕሮፓጋንዳ ይጠቀሙበት ይሆናል እንጂ ኦዴፓም ወይም የአማራ ብሔራዊ ክልል እና የኦሮሚያ ብሔራዊ መንግስታት መካከል ችግር የለም። ችግር እንኳን ቢኖር ተነጋግሮ የመፍታት ባህል ያላቸው ህዝቦች ስለሆኑ መሪዎቻቸውም እንደዛ ከህዝብ በላይ ደግሞ ማንም የሚታይ ነገር የለም። ግባችን የበለጸገች ሰላማ የሰፈነ ኢትዮጵያን ለመገንባት ነው። ያ ደግሞ ኦሮሞ ከአማራ ጋር ደቡብም ትግራይም ቢሆን የኢትዮጵያ ህዝብ አካል ነው። የትግራይ ህዝብና የአማራ ህዝብ ጠላትነት የላቸው አንድ ዜጎች ነን። ኮሎኔል አበበ ስለ ተቋቋመው የጋራ ኮሚቴም ሲናገሩ ኮሚቴው የአጭርና የረዥም ጊዜ እቅድ በማውጣት የግጭት ቀጠና የሆኑ ቦታዎችን ይለያል፣ የጋራ እቅድ ያወጣል፣ የጋራ የኃይል ስምሬት ያደርጋል። ይህ ከሆነ ደግሞ ለዘመናት እጅ ለእጅ ተያይዞ የኖረው የአማራና የኦሮሞ ህዝቦችን ለመነጣጠል የሚሰሩ ኃይሎች እቅድ ይከሽፋል ነው ያሉት። ምስራቅ ሸዋና ሰሜን ሸዋ አካባቢ በምንጃር የተነሳው ችግር የጸጥታ ኃይሉ አስቀድሞ እንደዚህ አይነት ኮሚቴ አቋቁመን እየተናበብን ብንሰራ ኖሮ ይሄ ሁሉ ግጭት ባልተነሳ ነበር። የኛ አለመቀናጀት እና አለመናበብ ለክራይ ሰብሳቢዎችና ፖለቲካ ደላላዎች መንገድ ከፍቷል። የአማራ ክልል የሰላምና የደህንነት ግንባታ ምክትል ቢሮ ኃላፊ ኮሎኔል አለበለ አማራ በበኩላቸው በሁለቱ ክልል ህዝቦች መካከል ያለውን ጠንካራ ግንኙነት ለማጠልሸት የሚሰሩ ኃይሎች የጋራ እንዳይዘን ስንንቀ ለመንቀሳቀስ እቅዳቸው ከምንጩ ይደርቃል ነው ያሉት። በኦሮሚያ ሳይድ ከአማራ አካባቢ የታጠቀ ኃይል መጣብ ወሬ የሚያስወሩ አሉ። በአማራው ሳይድ ደግሞ ከኦሮሚያ አካባቢ ልዩ ኃይልን ጨምሮ የተደራጀ የታጠቀ ኃይል መጣብን የሚል የሚያስወሩት ወሬ አለ እና አሁን በጋራ መስራት ስንጀምር እንደዚህ አይነቱ ወሬ ዋጋ ቢስ ይሆናል ማለት ነው። ምክንያቱም በቦታው አብረን ስለምንቀሳቀስ የአማራ የጸጥታ ኃይሎችም ከኦሮሞ የጸጥታ ኃይሎች ጋር ተቀናይተው፣ ህዝቡም ከህዝብ ጋር ተቀናይተው ስለሚሰራ ተጨባጭ የሆነው ነገር ስለሚታይ ይህንን እያከሸፍነ እዛ አካባቢ ያሉ መሰረታዊ የሆኑ ሁከት መነሻዎችን የምናስወግድበት ሁኔታ የሁለቱ ክልል የጸጥታ ኃይሎች በመጨረሻ የተናገሩት ነገር ቢኖር በሁሉም ክልሎች ያሉ የወሰን ግጭቶችን በመፍታት ታላቋንና አዲሲቷን ኢትዮጵያ ለመመስረት ስራ ላይ መሆናቸውን ነው የተናገሩት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህርዳር። አስቴርን ላደረሰችን ዘገባ እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪ ፕሮግራማችንን ነው። ወደ ተከታዩ ዘገባችን እንለፍ። ቀጣዩ ዘገባ ተዋህደው ለመስት የተስማሙ ስድስት ፓርቲዎችን የተመለከተ ይሆናል። በ350 ወረዳዎች ውስጥ መዋቅር መዘርጋቱን ያመላከተው አዲሱ ውህድ ፓርቲ የሚቀጥለው ሀገራዊ ምርጫ እንዲተላለፍ እንደሚፈልግ አስታውቋል። መንግሥት ሕግን ለማስከበር ሥራ የተለየ ትኩረት እንዲሰጥ መሪዎቹ ጠይቀዋል። መለስካችኋማ ዝርዝሩን አጠናቅሩልናል። ለመዋሃድ እየሰሩ የሚገኙት የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ፣ የመላ ኢትዮጵያ ዴሞክራሲያዊ ፓርቲ መኢዴፓ፣ ሰማያዊ ፓርቲ፣ የቀድሞ አንድነት ለዴሞክራሲና ለፍትህ ፓርቲ አመራር አባላት፣ የጋምቤላ ክልላዊ ንቅናቄና የአርበኞች ግንቦት ሰባት ለፍትህና ዴሞክራሲ ንቅናቄ ናቸው። የአዲሱን ፓርቲ መዋቅራዊ ሁኔታና ጥንካሬውን በሚመለከት ከጋዜጠኞች ለቀረበው ጥያቄ እስከ ምስረታው ማጠናቀቂያ ድረስ የህዝብ ግንኙነት ኃላፊነቱን የተረከቡት አቶ ናትናኤል ፈለቀ መልስ ሰጥተዋል። ከ350 በላይ በሆኑ ወረዳዎች አሁን አዲስ የሚመሰረተው ፓርቲ መዋቅሮች እንደሚኖሩት ነው። ከዚህ ጋር ተያይዞ የሚመለሰው ጥያቄ ገጠር አላቸው ወይ? ጠንካራ ናቸው ወይ? እንግዲህ 350 የምርጫ ወረዳዎች ማለት ከተማ ላይ ብቻ አይደለም ያሉት። በመላው ኢትዮጵያ በተለያዩ ክልሎች ያሉ የምርጫ ወረዳዎች ናቸው። ስለዚህ ገጠርም ጭምር ነው መዋቅሮቻችን ያሉት ማለት ነው። የአዲሱ ፓርቲ መዋቅሮች ያሉት አዲሱን ፓርቲ ከሚያዋቅሩት አካላት መካከል አንዱ የቀድሞ የአንድነት ለዲሞክራሲና ለፍትሕ ፓርቲ አመራር አባላትን ወክለው የተገኙት አቶ አንዷለም አራጌ የዚህን ፓርቲ አስፈላጊነት የገለጹት ደግሞ እንደሚከተለው ነበረ። እንደምታውቁት አሁን የምንገኝበት የለውጥ ወቅት ነው። ያ የለውጥ ወቅት ደግሞ ረጅም ዘመናት ሕዝብ ሲታገልለት የነበረው የዲሞክራሲ ንጋት ይቀርብ ዘንድ ብዙ ትግል ተደርጓል። አሁን ደግሞ የለውጥ ጭላንጭል እያየን ነው። ነገር ግን ያንን የለውጥ ጭላንጭል ደግሞ የሚገዳደር ትልቅ የሆነ ሀገራችንን ቀስፎ የያዘ የዘረኝነት በሽታ በከፍተኛ ሁኔታ በተስፋፋበት ሰዓት ላይ እንገኛለን። በአንድ በኩል ተስፋ ሰጭ ለውጥ፣ በሌላ በኩል ደግሞ ተስፋ የሚነሳ የዘረኝነት ደዌ ተጸናውቶን እንገኛለን። ከዛ ደዌ ለመፈወስ ደግሞ ህብረ ብሔራዊ ያስተሳሰብ ወይም የዜግነት ፖለቲካ ፍቱን መድኃኒት ነው ብለን እናምናለን። እርግጠኛ ነኝ የኢትዮጵያ ሕዝብ በሙሉ ተስፋ የሚጠብቀው የፖለቲካ ኃይል ነው። ይህ የፖለቲካ ኃይል ይወለዳል። የዚህ ፖለቲካ ኃይል መወለድ ደግሞ ሀገራዊ ፖለቲካው ወደ ሰለጠነ ጎራ እንዲመጣ ትልቅ አስተዋጽኦ ይኖረዋል። ፖለቲካው ምንም ያሰግነዋል ብለን እናምናለን። የጋምቤላ ክልል ንቅናቄን የወከሉት አቶ ኦቻ አጌቷ ደግሞ ድርጅታቸው የተፈጠረውን ለውጥና እድል በመጠቀም ከትጥቅ ትግል ወደ ሰላማዊ ትግል እንደተመለሰ አስታውሰዋል። ከዚህ በፊትም ከአርበኞች ግንቦት ሰባት ጋር በትብብር ሲሰራ እንደቆየ ጠቅሰዋል። አክለውም ይህን አዲስ ፓርቲ አብረው ሲመሰረቱ የድርጅታቸው አላማ ምን እንደሆነ አብራርተዋል። አላማችን በክልል ብቻ ተጠቅልለው እንዲቀራሉ የኛ አላማ የኛ አላማ በሀገር ደረጃ ከክልል ወደ አገር አቀፍ ከሌሎች ፓርቲዎች ጋር ተዋህደን አንድ ሆነን ትልቅ ሀገር ለመመስረት ነው የኛ መነሻ አላማ እና ዛሬ በዚህ ለውጥ አጋጣሚ ኢትዮጵያ ህዝቦቿን ትባርቅ። አሁን እኛ ክልል ብቻ ተወሰንን፣ አጋር ነው፣ አናሳ ነው ከምንባል ከዛ ወጥተን እንደ ማንኛውም ኢትዮጵያዊ በኢትዮጵያ ማል የሚወሰኑ ጉዳዮች የወሳኙ አካል ለመሆን ነው እዚህ የተገኘው። ስለዚህ የውደቱ አካል ነኝ። አመሰግናለሁ። ከጋዜጠኞች ከተነሱ ጥያቄዎች መካከል አንዱ አዲሱ ፓርቲ የሚመጣውን ሀገር አቀፍ ምርጫ በተመለከተ ያለውን አቋም ማብራሪያ የሚጠይቅ ነበር። ለዚህ ምላሽ የሰጡት አቶ ናትናኤል ፈለቀ ናቸው። ምርጫም ሆነ ማንኛውም የፖለቲካ ስራ ሀገራዊ መረጋጋትን ይፈልጋል እና ሀገራዊ መረጋጋትን ማምጣት ደግሞ መሰራት ያለባቸው ስራዎች እንዲሰሩ በአሁንና በምርጫው ጊዜ መካከል ያለው ጊዜ በቂ ነው ተብሎ አይታመንም። ስለዚህ ምርጫው ለጊዜ ሰሌዳው ብቻ ተብሎ መደረግ ስለሌለበት እና ካሁን በኋላ ለአንዴና ለመጨረሻ ጊዜ ሀገሪቷ ዲሞክራሲያዊ ስርዓት የሚመሰረትበት መደላድል መሆን ስለሚገባው ለሰሌዳው ብቻ ብለን ምርጫ በዛ ቀን መደረግ አለበት ተብሎ አይታመንም። ስለዚህ ምርጫው ቢገፋ እንመርጣለን። አለበለዚያ ግን ለምርጫው በቂ ዝግጅት አድርገን ባለን አቅም ምን ሰራ ይሆናል ግንቦት አንድ እና ሁለት ከሚደረገው ከመስራች ጉባኤ በኋላ የሚሰሩ ስራዎች በሙሉ ያንን ታሳቢ ያደረጉ ይሆናል ማለት ነው። ሰማያዊ ፓርቲን ወክለው የተገኙት አቶ የሸዋስ አሰፋ በበኩላቸው ለአዲሱ ፓርቲ በጊዜው የሚታየው ዋና ቁም ነገር ምርጫ አይደለም ይላሉ። ምርጫ በየአምስት ዓመቱ በየአራት ዓመቱ ይመጣል። ሽግግር ግን በየአራት ዓመቱ በየአምስት ዓመቱ እንደሚመጣ እርግጠኛ መሆን አይቻለም። ቢመጣም ዋጋ ያስከፍላል። ስለዚህ ምርጫ ለማድረግ ብለን ምርጫ ማድረግ የለብንም። እኔ ሁሌ ደግሞ ሚደንቀኝ ተደጋጋሚ ስለሚነሳ ነው፣ ተከታታይ ምርጫ ይባላል ተከታታይ ምርጫ እኮ ዘጠና ሰባት በመቶ ዘጠና ስምንት ዘጠና ዘጠኝ ከዛ መቶ በመቶ ነው የሆነው። ስለዚህ መቶ አንድ በመቶ የሚባል የለም። ስለዚህ በጣም ኢምፖርታንቱ ነገር ለእኛ ሽግግሩ ነው። ለሽግግሩ አገር ሰላም መሆን አለበት። ሀገር ሰላም ሳይሆን አንዲትም አንቀጽ መቀየር አይቻልም። አሻሻለኝ ሀገሪቱ በአሁኑ ወቅት በሽግግር ላይ እንዳለች ያመለከቱትና ይህ ወቅትም ያለ ጥርጥር አስቸጋሪ እንደሆነ በማስታወስ በስልጣን ላይ ያለው መንግስት ሰላምና መረጋጋትን ለማስፈን ማንም ዜጋ መተባበር እንዳለበት ያሳሰቡት ደግሞ አርበኞች ግንቦት ሰባትን ወክለው በስፍራው የተገኙት ፕሮፌሰር ብርሃኑ ነጋ ናቸው። የዜጎችን ደህንነትና የህግ የበላይነትን የማረጋገጥ ስራ ግን የመንግስት እንደሆነ አበክረው ተናግረዋል። በምን ትተማመናላችሁ የተባለው ጸጥታን የማስከበር ኃላፊነት የመንግስት ኃላፊነት፣ እኛ ጸጥታ አስከባሪዎች አይደለም። መንግስት ጸጥታን የማስከበርና ይሄ ስርዓት ይሄ ዴሞክራሲያዊ ሂደት ዳር እንዲደርስ ይሄንን ለማደናቀፍ የሚሞክሩ ጉልበትና እንትንን እያጣቀስን መሄድ እንችላለን ብሎ የሚያምኑ ኃይሎች ካሉ እነሱን መግራት ማስተካከልና ወደ ቦታቸው መመለስ የመንግስት ስራ፣ እኛ ማገዝ ነው። ሁላችንም እንደ ዜጎችም ማገዝ ነው የሚችሉት ዋናው ስራ በቃል ኪዳን ሰነዱ ላይ እንደተገለጸው የጉልበት ሞኖፖል ያለው መንግስት ነው። ያንን የጉልበት ሞኖፖሉን እኛ እንደ ዜጎች አውተለሱ ስንሰጥ ዜን ደህንነታችንን ሰላማችንን ያስጠብቅልናል። ይህንን ፌል ካረገ አንድ መንግስት መሰረታዊ ስራውን ፌል አርጓል ማለት ነው። አዲሱ ፓርቲ ግንቦት አንድና ሁለት ቀን 2011 ዓ.ም መስራች ጉባኤውን እንደሚያካሄድ ይጠበቃል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው፣ እናመሰግናለን። የምትከታተሉት ከአሜሪካ ድምፅ ራዲዮ የሚተላለፍላችሁን ጋቢና ቪኦኤ ነው። ወደ ተከታዩ ዘገባችን እናልፋለን። ቀጣዩ ዘገባችን በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም በቅርስነት የተመዘገበው የሰሜን ተራሮች ብሔራዊ ፓርክ የሰደድ እሳት ተነስቷል የሚል ነው። የ50 ዓመታት ዕድሜ ያለውና የጎብኚዎች የአይን ማረፊያ የሆኑ ብርቅዬ የዱር አራዊትና እጽዋት መናሀሪያ በሆነው በዚህ ስፍራ የደረሰው እሳት መንስኤ፣ ጉዳትና ተያያዥ ጉዳዮችን በተመለከተ ሀብታሙ ስዩም የኢትዮጵያ የዱር እንስሳት ሀብትና ጥበቃ ባለስልጣን ቃል አቀባይን አነጋግሮ ተከታዩን ዘገባ አጠናቅሯል። ከዓለም ቅርሶች መካከል አንዱ የሆነው የሰሜን ተራሮች ፓርክ በትናንትነው ዕለት የተወሰነ ክፍሉ የሰደድ እሳት ተከስቶበታል። የኢትዮጵያ የዱር እንስሳት ሀብትና ጥበቃ ባለሥልጣን እንዳረጋገጠልን እሳቱ የተቀሰቀሰው ከምሽቱ አንድ ሰዓት እስከ ሁለት ሰዓት ተኩል ባለው ጊዜ ውስጥ ሲሆን ያጠቃቸው ቦታዎች ደግሞ ኔት ጉጉና ሳንቃበር የተባሉ የፓርኩ ክልሎችን ነው። ለመሆኑ ሰደድ እሳቱ እንዴት ሊከሰት ቻለ? ስንል የጠየቅናቸው የኢትዮጵያ የዱር እንስሳት ሀብትና ጥበቃ ባለሥልጣን ቃል አቀባይ አቶ ጌትነት ይግዘው መሰል ሰደድ እሳት በተፈጥሮአዊና ሰው ሠራሽ ምክንያቶች ሊቀሰቀስ እንደሚችል አብራርተው፣ ለአሁኑ ግን የአካባቢው ነዋሪዎች አንዳንድ ድርጊቶች እሳቱን ሳይፈጥሩት እንዳልቀረ ይናገራሉ። አንደኛ እዛ አካባቢ ያለው በዛ አልቲቲዩድ ምቹ ሁኔታ ተፈጥሮለት እጽዋት ዝርያ አለ። የአስፋ ዛፍ ነው። ይሄ የአስታ ዛፍ ደግሞ ስለመብል ነው። በተፈጥሮ እርጥቡን እንኳ በገጠራዊ ኢትዮጵያ ያለው ህብረተሰብ እርጥቡን ቆርጦ እየቆረጠ ማነው እያነደደ ለየዕለት ተግባሩ የሚያውለው ነው። ከተቃጠለ በኋላ እንደገና ሲበቅል ከፍተኛ የሆነ የከብቶች ምግብ ወይም መኖ ነው። ይህንን ነገር ህብረተሰቡ ዛሬ ላይ ብቻ ሳይሆን በረዥም አመታት ይዞት የመጣ ጉዳይ ነው። ስለዚህ በዚህ ምክንያት እሳት ይፈጠራል። በሌላ ምክንያት ደግሞ እንደዚሁ የጫካ ማር የሚሰበስቡ ሰዎች ጭስ ይጠቀማሉ፣ እሳት ይጠቀማሉ። በዛ ምክንያት ይመጣል። በሶስተኛ ደረጃ ከሰል ለህገ ወጥ መልክ ከሰል የሚያከስሉ ግለሰቦች ይኖራሉ በእሱም አማካኝነት እንደዚህ እሳት በዚህ በብሔራዊ ጥብቅ ቦታዎች ይነሳል። የተለመደ ነው። ስለዚህ ከዚህ የተለየ ነገር የለውም። ትናንትና ሁለት በሰሜን ተራሮች ብሔራዊ ፓርክ ተፈጠረውታል። ዛሬ ግን ከጠዋቱ ወደ ሁለት ሰዓት ተኩል ሶስት ሰዓት አካባቢ በቁጥጥር ስር ውሏል። የሰሜን ተራሮች ፓርክ ዋሊያን፣ ቀይ ቀበሮንና የጭላዳ ዝንጀሮን ጨምሮ በኢትዮጵያ ብቻ የሚገኙ ብርቅዬ አራዊት የሚኖሩበት ስፍራ ነው። ከአራዊቱ በተጨማሪ ልዩ የእጽዋት መናገሻም ነው። እንዲህ እሳት ተከሰተ ሲባል በፓርኩ ሀብቶች ላይ የደረሰ ጉዳት አለ እንደው መጠየቅ አይቀሬ። በቃጠሎ ምክንያት የሞቱ የዱር እንስሳት የሉ። እጽዋቱ ግን እሳት ነደደ ስንል የሚቃጠለው የሚነደው እጽዋቱ ነው። ስለዚህ ስፋት ያለው አይደለም። በሰሜን ተራሮች ብሔራዊ ፓርክ የተከሰተው የእሳት ቃጠሎ ስፋት ያለው ቦታ ያቃጠለ አይደለም። ቶሎ ነው። ለምሳሌ እንደ ኮምፔር ባደርግልህ ባሌ ላይ ለስድስት ቀን የቆየ እሳት ነበረ። ከዛም በፊት እንዲሁ ለሰባት ቀን አንድ ሳምንት የሚደርግ እሳት ነበረ። እዛ አካባቢ ያለው ጉዳት መጠን ሰሜን ተራሮች ብሔራዊ ፓርክ ላይ የደረሰው ቃጠሎ ጉዳት እሳቱ በጣም የተለያየ የኛ እጅግ በጣም ኢትዮጵያ ውስጥ በሚገኙ የተለያዩ ፓርኮች በተደጋጋሚ መሰል ሰደድ እሳት ተከስቷል። በአንዳንድ ስፍራዎች ለቀናት የዘለቀው እሳት ጎብኚዎችን እየሳቡ ለብዙሃን የእንጀራ ምንጭ የሆኑ ተፈጥሮ ሀብቶችን አውድሟል። ሊከሰት የሚችል ሰደድ እሳትን ቀድሞ መመከት ሲከሰትም ደግሞ በቶሎ ለማጥፋት የቸገረበትን ምክንያት የጠየቅናቸው አቶ ጌትነት መሰል አደጋዎችን ለመቆጣጠር ሀገሪቱ ያላትን አናሳ አደረጃጀት በምክንያትነት ይጠቅሳሉ። ከጎረቤት ሀገር ኬንያ ጋር እያወዳደሩ የጎደለውና ለወደፊቱ ሊደረግ የታሰበውን ያስረዳሉ። የቅርብ ጎረቤታችን ምሳሌ ሊነገር ይችላል። የኬንያ ዋይልድ ላይፍ ድርጅት ወይም ደግሞ ተቋም ሀገሪቱ ውስጥ ያሉ ፓርኮች በጣም ትንሽ ፓርኮች ናቸው። ነገር ግን አንድም እሳት ቢነሳ ማኔጀብል የሆነ በአግባቡ እስከሚፈለገው ቦታ ድረስ ማቃጠል እንችል ሆነ እንዲቃጠል ይደረጋል። ማቆም ከፈለጉ ደግሞ ማቆም ይችላል። ይህን ሲያደርጉ ግን ከሚገርም ነገር ወደ ሀያ ኤርክራፍት አላቸው። ደግሞ እኛ ጋር አንዲቱ አንዲቱ ኤርክራፍት የላችንም ተቃለኛ ከሆኑ የመከላከያ ሚኒስቴር ተጠይቆ ነው ሄሊኮፕተር ተገኝተው እሳቱን መቆጣጠር የሚቻለው። ስለዚህ በአደረጃጀት ደረጃ ተቋማዊ አቅም ግንባታ አድርጎ በአደረጃጀት ደረጃ የተጠናከረ ዲዛስተር ኤንድ ሪስክ ማኔጅመንት ዲፓርትመንት መቋቋም ይገባዋል። የሰሜን ተራሮች ብሔራዊ ፓርክ በአማራ ክልላዊ መንግስት ግዛት ውስጥ የሚገኝ ሲሆን አራት መቶ አስራ ሁለት ኪሎ ሜትር ያለው የአይን መስህብ ነው። የተባበሩት መንግስታት ድርጅት የዓለም የትምህርት የሳይንስና ባህል ተቋም ፓርኩ ለከብቶች ግጦሽ ፍለጋ በሚደረግ ምንጠራና ሌሎች ምክንያቶች አደጋ ውስጥ ከሚገኙ የዓለም መስህቦች መካከል አንዱ አድርጎ ከጥቂት ዓመታት በፊት መዝግቦት ነበረ። ከቅርብ ዓመታት ወዲህ የተወሰዱ እርምጃዎችን በመልካም የቆጠረው ተቋሙ በፖላንድ ክራኮ ከሁለት ዓመታት በፊት በተደረገው አርባ አንደኛው የኮሚቴ ስብሰባ አደጋ ውስጥ ከገቡ መስህቦች ዝርዝር እንደሰረዘው ይታወሳል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም። አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ዬን በመጠቀም አስተያየታችሁን አድርሱ። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸ ነው ጽዮን ግርማና ሀብታሙ ስዩም፣ እንዲሁም ዝግጅታችንን ሲያቀናብርልን የቆየው ሞክቤል ያብሮ ነው። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገ ጉዞ እንገናኝ።